የረድኤት ቡድኖች ቀውስ በገጠባቸው በሱዳን በሶማሊያ በሳህልና ና በሌሎች አካባቢዎች ተግዳሮቶችን ለመቋቋም እጅግ አነስተኛ የሆነ የገንዘብ ድጋፍ ብቻ እየተደረገ ነው ሲሉ ይናገራሉ። በዚህ ወር መግቢያ ላይ የኖርዌይ ስደተኞች ምክር ቤት ኤንአርሲ ኃላፊ ሙሉ ለሙሉ ተፈናቃዮችን መዘንጋት አዲሱ ልምድ ሆኗል ሲሉ ተናግሯል። ሄነሪ ዊልኪንስ ስደተኞችና መንግስታዊ ያልሆኑ ተቋማትን በገንዘብ ድጋፍ ዙሪያ ያላቸው አስተያየት ላይ ያጠናቀረው ዘገባ እንደሚከተል ይቀርባል። የመንግስታቱ ድርጅት ያለፈው የጎርጎሮ ሳያኑ 2023 120 ሚሊዮን ሰዎች በጉልበት የተፈናቀሉበትና የተፈናቃዮች አሀዝ ለ12ተኛ ዓመት ያሻቀበበት ሆኗል ሲል አስታውቋል። በዚህ ወር የኖርዌይ የስደተኞች ምክር ቤት ዋና ኃላፊ ጃን ኢንግላንድ ተፈናቃዮቹን ሙሉ ለሙሉ መዘንጋት አዲሱ መደበኛ ስርዓት ሆኗል ሲሉ ተናግረዋል። የኖርዌይ የስደተኞች ምክር ቤት በቡርኪና ፋሶ ሁለት ሚሊዮን ተፈናቃዮች መኖራቸውን አስታውቆ ይህም በዓለም ላይ እጅግ ትኩ የተነፈገው የተፈናቃዮች ቀውስ ነው ሲል የ የዘጠኝ ልጆች እናት የሆኑት ፋቱማታ ፔሳኮ ከሰሜናዊ ቡርኪና ፋሶ ከአምስት ዓመት በፊት የተፈናቀሉ ሲሆን ከዚያን ጊዜ አንስቶ ሰብዓዊ ድጋፉ እያሽቆለቆለ መጥተዋል ይላሉ። ባለፉት ጊዜያት በመንግስት ተመዝግበን ነበር፣ ነገር ግን ከነሱ ምንም አይነት ድጋፍ አግኝተን አናውቅም። ጥቂት ለጋሽ ድርጅቶች ድጋፍ አድርገውልናል፣ ነገር ግን ድጋፋቸው ጉልህ በሆነ መልኩ እየቀነሰ ነው። እናም አሁን አልፎ አልፎ ብቻ ነው የሚመጡት። አንድ ከፍተኛ የረዲት ተቋም ባልደረባ ለአሜሪካ ድምፅ እንደገለጹት የዓለም ቀውስ በከፍተኛ ሁኔታ ማሻቀቡ ፖለቲካዊ መፍትሄውን እያዳከመው ነው ይላሉ። ኪራን ዶኔሊ የዓለም አቀፉ የቀይ መስቀል ኮሚቴ ባልደረባ ናቸው። Well, it's true that ለሰብአዊ ስራዎች የሚደረግ የገንዘብ ድጋፍ በአመታት ውስጥ በከፍተኛ ሁኔታ መጨመሩ ሀቅ ቢሆንም ነገር ግን ሰብአዊ ድጋፍ የሚፈልጉ ሰዎች ቁጥር ዘርፉ ሊሸከመው ከሚችለው በላይ በፍጥነት መጨመሩም አሁነኛ እውነታ ነው። ኪራን ስደተኛዋ ፋቱማታ ያለችበትን የመሰለ ሁኔታ ለተፈናቃዮች ይበልጡን አስጊን ይላሉ። እነዚህ ሰዎች መውጫ የላቸውም። ውጤታማ በሆነ መልኩ በአንድ ስፍራ ተከማችተዋል። ስለ ሰዎች ስናወራ ይህን የመሰለ አባባል መጠቀም አስቀያሚ ነው። ይህ ምንም አይነት እውነተኛ የሆነ የመዋለንዋይ ፍሰት መፍትሄ ያላየንበት አንደኛው ነገር ነው። ዊል ካርተር በሱዳን የኖርዌይ ስደተኞች ምክር ቤት ዋና ዲሬክተር ናቸው። ሚ የተራቡ ሰዎችን እጅግ አስከፊ የሆነ የአገልግሎት ሽፋን እንዲያገኙ ያደረገ እንደዚህ አይነት አሳዛኝ የገንዘብ ድጋፍ ሁኔታ በፍጹም አይቻላውቅም። በአንዳንድ አሰቃቂ ቀውሶችም ቢሆን ይህን የመሰለ የዲፕሎማሲ ደረጃ እና የመገናኛ ብዙኃን ቸልተኝነት አይቻላውቅም። አውቅም ፋቱማታ ፔሳኮ ዓለም አቀፍ የገንዘብ ድጋፉ ሁኔታ ያሽቆለቆለበትን ምክንያት እንደሚረዱ ይገልጻሉ። ዓለም አቀፉ ማህበረሰብ በእኛ ሁኔታ ስጋት ውስጥ እንደሆነ ይቀጥላል። ምንም እንኳን በቡርኪና ፋሶ ግጭቱ ቢቀጥልም ለነሱም ቀላል እንደማይሆን እረዳለሁ። ግጭቱ እንዲቆምና ወደ መኖሪያ መንደሬ ለመመለስ እጸልያለሁ። ፋቱማታ እንደ ሚሊየን ስደተኞች ሁሉ ማድረግ የሚሹት ወደ መኖሪያ ቀያቸው መመለስ ነው። ለሄነሪ ዌልኪንስ ዘገባ ኤደን ገረመው ከዋሽንግተን ዲሲ